ቮይስ ኦፍ አሜሪካ የዛሬውን በዓለ ጥምቀት አስመልክቶ የተሰናዳው ዘገባ አሁን ይቀጥላል። ሰሎሞን ረፋዱን ይህንን በዓል የተመለከተ ዝግጅት ለማሰናዳት ተፍ ተፍ ስትል አይቼ አለው። ምን አለ? ማንን አነጋግርሃል? ረፋዱ እንግዲህ የአሜሪካ በእኛ ማለት ነው። ወደ ኢትዮጵያ ታቦታት ገብተው ነበረ እና ብዙ ቦታ ደውዬ እለቱን አስመልክቶ ምን እየተካሄደ እንደሆነ ለማወቅ ጥረት አድርጌ ነበረ። ወደ አዲስ አበባም ደውያለሁኝ። አቡነ ማቴዎስ ብፁዕ ወቅዱስ አቡነ ማቴዎስ ጋር ደውዬ ነበረ፣ ፓትርያርኩ ጋር እንደዚሁም አቡነ ገብርኤልም ጋር አቡነ ፋኑኤልም ጋር እዚያ አሜሪካ ደውዬ ነበረ። በዓል ስለሆነ ነው መሰለኝ ስልካቸው ወይ ተዘግቷል ወይ አይነሳም። እንደዚሁም በውጭ ያለው ቅዱስ ሲኖዶስም ሰዎች ጋር ደውዬ ነበረ። አባ መልከ ጼዴቅ ጋር ደውዬ ነበር፣ ሊቀጳጳስ እንደዚሁም አቡነ ዮሴፍ ዋና ጸሐፊውም ጋር ደውዬ ነበረ፣ እነሱም ጋር እንደዚሁ ያደረጉ መልዕክት ትቻለሁ። እስካሁን ድረስ አልመለሱልኝም። ይደውሉልን ይሆናል፣ ይደውሉልን ይሆናል እንግዲህ። እንደደወሉልን የማናቸውን ማስተያየት እንዴት እንደተከበረ ይዘ እንመለሳለን። ከኢትዮጵያ ውጭ በካናዳ፣ በዚህ በአሜሪካ፣ አውሮፓ፣ አፍሪካ፣ ብዙ ሀገሮች ውስጥ አውስትራሊያ ውስጥ በዓሉ ዛሬ ተከብሯል። ለማንኛውም ወደ አዲስ አበባ ቤተ ክህነት ደውዬ አቶ መምህር ካህሳይ ገብረ እግዚአብሔርን አነጋግሬ ያለው የዜና ቤተ ክርስቲያን ጋዜጣ ምክትል ዋና አዘጋጅ ናቸው። ከእሳቸው ጋር ያደረኩት ቃለ ምልልስ ይቀጥላል፣ ይከተላል። አከባበሩን አስመልክቶ መምህር ካህሳይ ገብረ እግዚአብሔር፣ ጤና ይስጥልኝ፣ እንደምናመሹ እንኳን ለብርሃነ ጥምቀቱ አደረሰዎት። አብሮ ነው። ሁላችን አደረሰን። እግዚአብሔር ይመስገን። አሜን። እንዴት ነበር እስቲ የዘንድሮ የ2007 ዓመተ ምህረት የጥምቀት በዓል የተከበረው በኢትዮጵያ? እንግዲህ በጣም ጥሩ ነው የተከበረው ዘንድሮ ማለት ይቻላል። እንግዲህ ሌሎቹ ያው በዜና የምንሰማው የዚህ ያሳለፍኩት እዚህ አዲስ አበባ ጃን ሜዳ ነው። ጃን ሜዳ እዚህም ከመልስ ጃን ሜዳ ነው። እዚህም ዘንድሮ እንግዲህ ያለፈው አመት ያለፈው ሁለት አመት እንዳጋጣሚ ጥምቀት እዛ አልነበርኩም፣ ግን ዘንድሮ ከበፊቱ ሳየው በጣም ህዝቡ ከመጠን በላይ ነበር። ማለት ከሌሎች ጋር ሲነጻጸር ብዙ ነበር። ከተራው ለምሳሌ ትናንትና አምሽተን ነው የመጣ ነው። በጣም ብዙ ስለነበረ መንገዱ መተላለፊያ ጠፍቶ የሚሄድ በቀስታ ስለነበረ ሌላ ጊዜ 12 ሰዓት 11 ተኩል የሚያበቃው ከተራው እንትኑ አንድ ተኩል የመጣ ነው። ትናንትና በጣም ብዙ ስለነበረ ማለት ነው። ተናንትም ደማቅ ነበረ። እንትኑ ዛሬም እንደዛው ነበረ በህዝቡ ብዛት አንጻር ሲታይ በጣም ብዙ ነበረ። በዓሉም ደመቅ ደምቅ ያለ ነበረ ማለት ሰው በዝቶ ነበረ። እኛ ራሳችን በመግባት መኪና ይዘን ነበረ ራሳችን የጋዜጠኞች አቀራረብ ስለ እየተዘዋወርንም ንቀርብ ስለነበረ ሰው ከመጠን በላይ ነበረ እና የሰው ብዛት ምናልባት አንድ በር ብቻ ስለነበረ መግቢያው፣ ሰው ደግሞ የታችኛው በር አለ። ግን ሰው መግባት የሚፈልገው ታቦቶቹን አጅቦ ስለሆነ በተለያየ አማራጭ በር ቢኖርም ሰው ቢገባው ያው እንደምታውቀው ታቦታቱን አጅቦ ነው። ታቦታቱን ስታጅብ ደግሞ መግቢያቸው የሁሉም አንድ ቦታ ነው። ተሰባስቦ ያው በአንድ አቅጣጫ ስለሚገቡ በዛ ከመጠን በላይ ሆነባቸው ይሆናል። ግን እኔ የተመለሱ እንኳን እንግዲህ ምናልባት እግስት ምክንያቱም ብዙ ጊዜ ሰራ ስለሚጠብቁ በዛ ይሆናል። ምክንያቱም እንዳልኩ ሰው ብዙ ነበረበት። እኛ ስንገባ እንኳን ራሱ እዛው የቆየ ታቦቱ ሳያጅብ ቀደም ብሎ የገባ ሰው እንኳን የነበረው በጣም ብዙ ነበረ። ከዛ በላይ ደግሞ ያው ታቦታቱን አጅቦ የሚመጣው ደግሞ ከመጠን በላይ ስለነበረ ይሄ ሊሆን ይችላል ብዬ ገምታለሁ። ከከተራው ምሽት ጀምሮ የነበረው ሁኔታ የጸጥታው ሁኔታ ጥሩ ነበረ፣ በጣም ጥሩ ነበረ። ባይገርምህ ይሄ አሁን አዲስ ከሌሎች ጊዜ እዚህ ሶስት አራት አመታት በጀምሮ የመጣው ምንድነው ባህል ያለው ጥሩ ባህል ወጣቱ በየአጥቢያው ይደራጃል። አባቶች እናቶች ይደራጃሉ። የተለያዩ መንፈሳውያን ማህበራት አሉ በራሳቸው የሚያቋቁሟቸው ያው በማህበር በዝክርም በሌላ ማህበር ምዕመናን ይደራጃሉ። እነዛ ተደራጅተው ስለ ስርዓትም አስከባሪዎች አሁን ለምሳሌ ከታች ከገብርኤል ከስላሴ ከበዓታ ጀምሮ ምንጣፍ እየተነጠፈ ነው እንደገና እየተጠቀለታ ቦታት የሚሄዱበት ወጣቱ ያን ሁሉ ግዙፍ ምንጣፎች እያነጠፈ ግማሹ ያጸዳል፣ ሴቶች ያጸዳሉ የተነጠፉን መጥረጊያ ይዘው ወጣቶቹ ደግሞ እንደገና ደግሞ ግራና ቀኝ ሆነውም ህዝቡን ያስተናግዳሉ። ህጻናትን እያቀፉ እናቶች ህጻናት ይዘው ይመጣሉ። እነሱንም ሁሉ እየረዱ አዛውንቶችን ሁሉ እንዳይጉላሉ፣ ሰው እንዳይገፋቸው ስነ ስርዓት ራሳቸው እንዲያውም ከፖሊሱ የበለጠ ህዝቡ ራሱ ነው የሚያስተናግደው ነው እና በተለይ ሌላ ጊዜም እንደዛ የተለመደ ነው። ትናንትና ግን ሁሉም ማህበራት ማለት ይቻላል በየአጥቢያው የራሳቸው ድርሻ ወጥተው ትልቅ ሚና ሲጫወቱ ነበር እና በጣም ደስ ይል ነበር ምክንያቱም የህዝቡ ተሳትፎ በጣም የጎላ ስለነበረ ይሄ ስነ ስርዓትን በማስከበር ሰላምን በማስከበር የፖሊሱ ሚና በጣም ትንሽ ማለት ይችላለ። ምክንያቱም ህዝቡ ራሱ በዓሉ በሰላም እንዲከበር በተለይ አሁን በቤተ ክርስቲያን ትልቅ ቅስቀሳ ተካሂዶ ነበረ። ይሄ እንደ መስቀል ሁሉ ጥምቀትም በተዋበሩት መንግስታት የዩኔስኮ ለማስመዝገብ ጥረት ላይ ስለሆነ ሰው ባህሉ አሁን ልብሱን ለብሰው በስነ ስርዓት ሆኖ እንዲያከብር ምክንያቱም ከውጭ የሚመጡ በጣም ብዙ ጎብኚዎች አሉ የሚመለከታቸው ይሄን የሚገመግሙ አካላት አሉ። ያን ሁሉ ለውጭ ራሳችንን በጥሩ መንፈስ ማሳየት ስላለብን ያን ተነግሮ ስለነበረ በእውነቱ ሰው በጣም ብዙ ነበረ። እንደገና በስራ በስርአት ማስከበርም ራሱ ነበር ህዝቡ የሚያስተናግደው እርስ በራሱ ማለት ነው። እና በጣም ጥሩ ደስ ይል ነበር። ዘንድሮ በዓለ ጥምቀቱ ስርአተ ጥምቀቱ ዛሬ እንዴት ነበር የተካሄደው? እንዴት ተከናወነ? ያው ከሌላው የተለየ ነገር የለውም። አሁን ከቅርብ ዓመታት ጀምሮ የተደረገው ጥሩ ነገር ምን ነው፣ ይሄ ጥምቀተ ባህር ያለበት በስነ ስርዓት ታጥረዋል። ልዩ መርጫ ነገሮች አሉ፣ የተዘጋጁ ህዝቡን ከርቀት ሊያደርሱ የሚችሉ መርጫዎች አሉ፣ ዘመናዊ መርጫዎች። ባህረ ጥምቀቱ ከተባረከ በኋላ ግፊያ እንዳይኖር ምዕመናንም በይ ያሉበት እንዲነት ተደርጎ የተሰራ እንትን አለ እንደ ድሮ ካህናት ወረብ በሚያዘርጉበት በሚያሸወሹበት ሜዳ ህዝቡ በጣም አይጠጋም። ራቅ ባለ በተመቸ ሁኔታ ነው የሚያው አገር ጎብኚዎቹም በስነ ስርዓት ለብቻቸው ቦታ ተዘጋጅቶላቸው ሳይጨናነቁ ትርኢቱን እንዲከታተሉ ነው የሚደረገው እና ያ ግፍያ ትርምስ ምስ ምናምን የለም ትርኢቱ በሚታይበት ጊዜና ዘንድሮም በዛ መልክ ነበር የተዘጋጀውና ህዝቡም ሳይጋፋ ያ ሁሉም ሜዳ ባለበት ስለሚደርሰው የተባረከው ውሃ እንደ ሌላው ጊዜ እርስ በርስ መገፋፋት ወደ ባህረ ጥምቀቱ ሰው የመግባት ምናምን ነገር የለም። ው ባለበት በረዥም ርቀት እንዲደርሰው ይደረጋል። እንትኑ ውሃውና በዘመናዊ መሳሪያ የተጠቀመ ይሄ ከተጀመረ ቆየት ብሏል፣ አንድ አምስት ስድስት ዓመታት የዘንድሮ ደግሞ ህዝቡ ብዙ ስለነበረ ያዛን ያህል ትሩብ ተዘጋጅተው ዝግጅት አድርገው ስለነበረ ኮሚቴዎች የሚመለከታቸው ጥሩ ነበረ። ቅዱስ ፓትርያርኩ ናቸው የመሩት። የጃን ሜዳውን ስነ ስርዓት ብፁዕ ወቅዱስ አቡነ ማትያስ ናቸው የመሩት። ምን መልእክት አስተላለፉ? ቅዱስነታቸው በዋናነት ያስተላለፉት የመነሻ ይሄ ጥምቀትን በዓል የሰላም በዓል መሆኑን በተለይ ደግሞ የሰው ልጅ እህነት ያገኘበት የመንፈስ ቅዱስ ልጅነት ያገኘበት እና የሰላም መልእክት መሆኑ ከቅዱስ ዮሐንስ አስተምህሮ ይሄ ከሚገባችሁ ከደሞዛችሁ በላይ አትውሰዱ የሚለውን ያለው የሌለው ይስጥ የሚለውን እና የደሞዛችሁ ቃችሁ የሚለውን እነዚህን መነሻ ያደረጉና በተለይ በአሁኑ ጊዜ እነዚህን መነሻዎች በዛን ጊዜ የተነገሩት የዮሐንስ አዋጅና የጌታችን አስተምሮ ሕዝበ ክርስቲያኑ በተግባር ላይ መዋል እንዳለበት የሰላም ነው። ምክንያቱም የዕዳ ደብዳቤ የሰው ልጅ የዕዳ ደብዳቤ የተደመሰሰበት ዋና ምክንያት ስለሆነ ያ ማለት ደግሞ ሰላም የሰፈነበት ከዛ በፊት የነበረውን የዲያብሎስ ስራ የከሸፈበት ስለሆነ አዳም በአዳም ኃጢአት ምክንያት የነበረውን የተፈጥሮ የነበረው በአዳም እና ህዋት ሔዋን ምክንያት ተፈጥሮ የነበረውን የሰው ኃጢአት የደመሰስ ዘደመሰስ እና ጌታ ኢየሱስ ክርስቶስ በፈጡሩ እና በራሱ መካከል ሰላም ያሰፈነበት ስለሆነ ቅድሚያ ሰው ለሰላም እንዲሰጥ ለሰላም እንዲሰጥ እናም ደግሞ ህዝቡ ለመልካም አስተዳደር በተለይ አሁን መልካም አስተዳደርና ሙስናን ለማጥፋት ቤተ ክርስቲያን ዋና እንቅስቃሴ ላነት በትልቅ ቅዱስናታቸው ይህን መንበር ከያዙ ጀምረው በዚህ ላይ ከፍተኛ ትልቁ ትኩረት ነው ያደረጉት። መልካም አስተዳደር የሚሰፍን በቤተ ክርስቲያን አርአያ መሆን አለባት። እኛ ሁላችንም አርአያ መሆን አለብን። ይህን ነገር ለሌላው ማስተማር ነው እንጂ ከሌላው ማስተማር የለብን። ስለዚህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ተከታይ የሆነ ሁሉ ይህን በአርአያነት መከተል አለበት። አርአያ መሆኑ ለሌላው ሁሉ አርአያ መሆን አለበት። ስለዚህ ሙስናን በመጠየፍ መልካም አስተዳደርን በማስፈን በሚደረገው ሰላም በማስፈን በሚደረገው እንቅስቃሴ እዚች ቤተክርስቲያን ተከታዮች ከሌላው ህብረተሰቡ ጋር ሆኖ ቀዳሚ ሚላውን እንዲጫወት እና ሰላም ለሁሉም አስፈላጊ መሆኑ ሰላም ካለ ደግሞ ልማቱም ይፋጠናል። ልማት ካለ ደግሞ ቤተክርስቲያንም አብራ ስለምታል። በዚህ በኩል ዜጎች የጎላ አተሳስቦ እንዲያደርጉ የሚል ነበር በአጭር መልዕክት ቁም ነገሩ። የተከበራቸው አድማጮች በመግቢያችን ላይ የብፁዕነታቸውን ስም አቡነ ማቴዎስ ብዬ ነበር። ይቅርታ ጠይቃለሁኝ። አቡነ ማቲያስ ነው። እንዲሁም መምህር ካህሳይ ገብረ እግዚአብሔርን አመሰግናለሁ።